የዲሊው ዜና ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የአፍሪካ ህብረት ጊኒ ቢሳውን ከህብረቱ አባልነት አገደ። ህብረቱ ውሳኔውን ያሳለፈው ፕሬዚዳንቱ ማሮ ሲስኮ ኢምባሎ በመፈንቅለ ከስልጣን ከተወገዱ ከሁለት ቀናት በኋላ ነው። የጊኒ ቢሳ ወታደራዊ ኃይል ባለፈው ረቡብ ፕሬዚዳንቱን ከስልጣን ማስወገዱ ይታወሳል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቬንዙዌላ አየር ክልል መዘጋቱን አስታወቁ። ዶናልድ ትራምፕ ከቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ የገቡት እሰጥ አገባ ወደ ለየለት ጦርነት እንዳይሸጋገርም አስግቷል። ይህ በእንዲህ እንዳለ የአሜሪካ የዜግነትና የስደተኞች አገልግሎት ሁሉንም የተገን ጥያቄዎች መቀበል ማቆሙን አስታውቋል። የዩክሬኑ ፕሬዚዳንት ቮሎዶሚር ዜሌንስኪ ተደራዳሪዎቻቸው ከሩሲያ ጋር የሚደረገውን ጦርነት ለማብቃትና ክብር ያለው ሰላም ያሉትን ለመፈለግ ዛሬ ወደ ዋሽንግተን መጓዛቸውን አስታወቁም። ሩሲያ የሰብአዊ መብት ተሟጋች ድርጅቱን ሂማን ራይትስ ዎችን አገደች። ተመራማሪዎች በጎርጎሬዎስ 2009 ኢትዮጵያ አፋር ክልል ውስጥ የተገኘው የቡርተሌ እግር ለተባለው የቅድመ ሰው ልጅ ቅሪተ አካል እንቆቅልሽ መልስ ማግኘታቸውን አስታወቁ። ዜናውን በዝርዝር የአፍሪካ ህብረት ጊኒ ቢሳሆን ከህብረቱ አባልነት አገደ። ህብረቱ ውሳኔውን ያሳለፈው ፕሬዚዳንቱ ማሮ ሲስኮ ኢምባሎ በመፈንቅለ መንግሥት ከስልጣን ከተወገዱ ከሁለት ቀናት በኋላ ነው። የጊኒ ቢሳ ወታደራዊ ኃይል ባለፈው ረቡዕ ፕሬዚዳንቱን ከስልጣን ማስወገዱን አስታውቋል። ሊቀመንበሩ ማሐሙድ አሊ የሱፍ እንዳሉት የአፍሪካ ህብረት ጊኒ ቢሳውን ከአባልነቱ በፍጥነት ለማገድ ወስኗል። በወታደሮች የተፈጸመው መፈንቅለ መንግስት በምዕራብ አፍሪካዊቱ ሀገር የተደረገው የምርጫ ውጤት በቅርቡ ይፋ ይደረጋል ተብሎ በሚጠበቅበት ወቅት መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የጊኒ ቢሳ ወታደራዊ ሁንታ አዛዡ ጀኔራል ሆርታ ንንትማን ለአንድ ዓመት የሽግግር መንግስቱ ፕሬዚዳንት አድርጎ ሾሟል። ከስልጣን ከተወገዱ በኋላ በቁጥጥር ስር የነበሩት ፕሬዚዳንቱ ኡማሮ ሲስኮ ኢምባሎ በድርድር ወደ ሴኔጋል እንዲሸሹ መደረጉን ዘገባው አመልክቷል። በምርጫው አሸናፊ ያለው የሚሉት የተቃዋሚ ፕሬዚዳንቱ እጩ ፈርናንዶ ዲያስ ደህንነታቸው ተጠብቆ በሀገሪቱ ውስጥ በአንድ ስፍራ ተደብቆ እንደሚገኙ ለዜና ምንጩ ተናግረዋል። የምዕራብ አፍሪቃ ኢኮኖሚ ማህበረሰብ ኤኳስ ሀገሪቱን ከሁሉም ውሳኔ ሰጪ አካላት ማገዱ ይታወሳል። ጊኒ ቢሳው ከጥቂት ዓመታት ወዲህ የወታደራዊ መፈንቅለ መንግስት ሰለባ የሆነች ሌላዋ ምዕራብ አፍሪቃዊ ሀገር ሆናለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቬንዙዌላ አየር ክልል መዘጋቱን አስታወቁም። ዶናልድ ትራምፕ ከቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ የገቡት እሰጥ አገባ ወደ ለየለት ጦርነት እንዳይሸጋገር አስክቷል ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው የማህበራዊ መገናኛ አውታራቸው ባጋሩት መረጃ ለሁሉም አየር መንገድ አብራሪዎች፣ አደንዛዥ አዘዋዋሪዎችና የሰዎች አዘዋዋሪዎች የቬንዙዌላ አየር ሙሉ በሙሉ እንደተዘጋ ይወቁ ብለዋል። ፕሬዚዳንቱ በጥቅሉ የቬንዙዌላ አየር ክልል መዘጋቱን ይናገሩ እንጂ ዝርዝሩን አልገለጹም። የትራምፕ አስተዳደር ግዙፉን የጦር አውሮፕላን ተሸካሚ መርከብ ጨምሮ በካሪቢያን አካባቢ እያደረገ ባለው ወታደራዊ እንቅስቃሴ በቬኔዙዌላ ላይ ብርቱ ጫና እያሳደረ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ዋሽንግተን የወታደራዊ እንቅስቃሴ ዓላማው የአደንዛዥ እጽ ዝውውርን ለመግታት ነው ስትል፣ ካራካስ ግን በቬንዙዌላ የአገዛዝ ለውጥ ማድረግ የመጨረሻው ግብ መሆኑን ትገልጻለች። የፕሬዚዳንት ትራምፕን ማስጠንቀቂያ ተከትሎ ስድስት የደቡብ አሜሪካ ሀገራት አየር መንገዶች ወደ ቬንዙዌላ የሚያደርጉትን በረራ እንዲገቱ አስገድዷቸዋል። ትራምፕ እና ማዱሮ ባለፈው ሳምንት በስልክ መነጋገራቸውን ገልጾ የነበረው ኒውዮርክ ታይምስ ፕሬዚዳንቶቹ አሜሪካ ውስጥ ሊደረግ በሚችል ስብሰባ ላይ ተወያይተው እንደነበር አመልክተዋል። ይህ በእንዲህ እንዳለ የአሜሪካ የዜግነትና የስደተኞች አገልግሎት ለሁሉም የተገን ጥያቄዎች ሁሉንም ተገን ጥያቄዎች መቀበል ማቆሙን አስታወቅም። አገልግሎቱ እርምጃውን የወሰደው አንድ አፍጋናዊ በዋሽንግተን ዲሲ እስካሁን ለአንዲት ወታደር ሕልፈት ምክንያት የሆነ በብሔራዊ ዘብ አባላት ላይ ተኩስ መክፈቱ ከተገለጸ ሁለት ቀናት በኋላ ነው። የዜግነትና የስደተኞች አገልግሎት ዳይሬክተር ጆሴፍ ኤድሊው በኤክስ ገጻቸው በአሰራጩት መረጃ ሁሉም የውጭ ዜጋ በተቻለ መጠን እስኪጣራና እስኪረጋገጥ ሁሉንም የጥገኝነት ውሳኔዎች መቀበል አቁመናል ብለዋል። አንድ ቀን ቀደም ብሎ ፕሬዚዳንት ዶናልድ ትራምፕ ከሶስተኛው ዓለም ሀገራት ወደ አሜሪካ የሚሰደዱ ሰዎች በሙሉ ወደ ዩናይትድ ስቴትስ መግባታቸውን እንደሚያስቆሙ አስታውቀው ነበር። በእለቱ አስቀድሞ አስተዳደራቸው እንደ ኢራን፣ ሊቢያ፣ ሶማሊያ፣ የመን፣ ኩባና ቬንዙዌላ ያሉትን ጨምሮ አሳሳቢ ከተባሉ ሀገራት ለመጡ ዜጎች የተሰጠ የመኖሪያ ፍቃድ ዳግም እንደሚታይ አስታውቀው ነበር። ሁለቱ የብሔራዊ ዘብ አባላት ላይ ተኩሷል የተባለው የ29 ዓመቱ አፍጋናዊ የሚኖረው በአሜሪካ ሰሜን ምዕራባዊ ግዛት ዋሽንግተን ስቴት መሆኑን የዲሲ አቃቤ ሕግ ተናግረዋል። ረቡዕ ከተተኮሰባቸው ሁለት የብሔራዊ ዘቦች መካከል የ20 ዓመት ዕድሜዋ ወታደር መሞቷን ትራምፕ ተናግረዋል። የዩክሬኑ ፕሬዝዳንት ቮልዶሚር ዜሌንስኪ ተደራዳሪዎቻቸው ከሩሲያ ጋር የሚደረገውን ጦርነት ለማብቃትና ክብር ያለው ሰላም ያሉትን ለመሻት ወደ ዋሽንግተን መጓዛቸውን አስታወቁም። ፕሬዝዳንት ዜሌንስኪ በኤክስ ገጻቸው እንዳሉት ለተደራዳሪዎቹ የተሰጠው ኃላፊነት በፍጥነትና ጦርነቱን ለማቆም የሚያስፈልጉትን እርምጃዎች በትክክል እንዲያከናውኑ ነው ብለዋል። ተደራዳሪ ቡድኑ የሙስና ቅሌት የፈጠረውን አጋጣሚ ተከትሎ በቀድሞ የመከላከያ አዛዥ ሩስትን ኡምሮቭ እንደሚመራ የጀርመን ዜና አገልግሎት ዲፔ ዘግቧል። የቀድሞው አዛዥ አንድሬ ዩማርክ በሙስና መጠርጠራቸውን ተከትሎ ዜሌንስኪ ኡምሮቭን የዩክሬን ብሔራዊ ደህንነትን ጨምሮ የመከላከያ ምክር ቤት ጸሐፊነትና የልኡካን ቡድኑን እንዲመሩላቸው ሾሟቸዋል። ሀገራቸው ከአሜሪካ ጋር ክብር ያለው ሰላም ሊመጣ በሚችልበት ሁኔታ ላይ ገንቢ በሆነ መልኩ ስትነጋገር መቆየቷንም ዜሌንስኪ ተናግረዋል። የተደራዳሪ ቡድኑ አዲሱ ተሿሚ ከዚህ ቀደም ከሩሲያ ጋር ሲደረጉ በነበሩ ድርድሮች ውስጥ ተሳትፎ እንደነበራቸው ተናግረዋል። ይህ ዶች ቨለ ነው። ሩሲያ የሰብአዊ መብት ተሟጋሽ ድርጅቱ ሂማን ራይትስ ዎችን አገደች። የሩሲያ ጠቅላይ አቃቤ ሕግ ቢሮ ሂማን ራይትስ ዎች የተባለውን የመንግስት የመብት ተሟጋሽ ድርጅት ሩሲያ የማይፈለጉ ድርጅቶች ብላ ከሰየመቻቸው ድርጅቶች ዝርዝር ውስጥ ትናንት አካቷል። እንደ ዲፒኤ ዘገባ እርምጃው ሂማን ራይትስ ዎች በሩሲያ ውስጥ ያለውን ማንኛውንም እንቅስቃሴ ወዲያው እንዲያቆም የሚያደርግ ሲሆን በሩሲያ ውስጥ ያሉ ሰዎች ወይም ድርጅቶች ከድርጅቱ ጋር መስራትንም ህገ ወጥ ያደርጋል። ሂውማን ራይትስ ዎች ከሶስት አስርት ዓመታት በላይ ከድህረ ሶቪየት ሩሲያ በኋላ ያለው መንግሥት ሰብአዊ መብቶችና ነጻነቶችን እንዲያስከብር ግፊት አድርጓል። የእኛ ስራ አልተለወጠም፣ ነገር ግን በአስደናቂ ሁኔታ የተለወጠው መንግስት ነው። ሙሉ በሙሉ የአምባግንናዊ ፖሊሲዎች ጭቆናና፣ በዩክሬን ውስጥ የሩሲያ ኃይሎች እየፈጸሙ ያሉት የጦር ወንጀሎች ነው በአስደናቂ ሁኔታ እየጨመረ የመጣው ብለዋል። የሁማን ራይትስ ዎች ዋና ዳይሬክተር ፊሊፕ ቦሎፒዮን። ሩሲያ ዋና ዋና ነጻ የዜና አውታሮችና የመብት ቡድኖችን ጨምሮ ከሁለት መቶ ሰባ በላይ ድርጅቶችን የማይፈልጉ ስትል ሰይማለች። የሁማን ራይትስ ዎች የሩሲያን ጦርነት አጥብቆ ሲተች የቆየ ሲሆን የጦር ወንጀለኞች ናቸው ያላቸውን ዝርዝርም መዝግበዋል። በመጨረሻም ተመራማሪዎች በጎርጎሪዮሱ 2009 ኢትዮጵያ አፋር ክልል ውስጥ የተገኘው የቡርተሌ እግር ለተባለው የቅድመ የሰው ልጅ ቅሬታ አካል እንቆቅልሽ መልስ ማግኘታቸውን አስታወቁም። 3.4 ሚሊዮን ዓመታት እንዳስቆጠረ የተነገረለት ቅሬታ አካሉ በወቅቱ በዝግመተ ለውጥ ሂደት ተቀራራቢ ከነበረ የሰው ልጅ ዝርያ ጋር ይኖር የነበረ ነው ተብሏል። ተመራማሪዎቹ በዚህ የቅርብ ጊዜ ግኝታቸው በሆነው በዚሁ ፍለጋቸው የአራት ዓመት ከስድስት ወራት ያለው የሕፃን ልጅ 25 ጥርሶች ያሉት መንጋጋ አጥንትንም አግኝተዋል። ተመራማሪዎቹ በተጨማሪ ስምንት የእግር አጥንቶች አግኝተው የነበረ ሲሆን የትኛው የሰው ዝርያ ቅሪት አካል ይሆናል የሚለው ለዓመታት ሲያወዛግባቸው ቆይቷል። በመጨረሻም ከአንድ ድምዳሜ ላይ መድረሳቸውን የገለጹት ተመራማሪዎቹ ቅሪት አካሉ አውስትራሎፒተስ ዴይ ሬሜዳ በተባለው ዝንጀሮ መሰል የሰው ባሕርያትን ያጣመረ መሆኑ ከተደረሰበት አስር ዓመታት መቆጠሩን ገልጸዋል። የእግር ቅሪት አካላቱ ቡርተሌ የሚለውን ስያሜ ያገኙት በአፋር ክልል በቁፋሮ የተገኙበትን ስፍራ ስም እንዲይዙ መደረጉን ተከትሎ መሆኑንም ሮይተርስ ዘግበዋል። ይህ አዲስ የተገኘውና ለሰዎች ቀርቦ ይኖር እንደነበር የተገለጸው ዝርያ በሁለት እግሮቹ ቆሞ ቢሄድም ትልልቅ የጅጣቶች ያሉት መሆኑና እነዚሁኑ ለዛፍ መወጣጫነት መጠቀሙ እንዲሁም ቀጥ ብለው መራመዱ ስለ ማንነቱ ውዝግብ እንዲነሳበት አድርጎ መቆየቱን ዘገባው አመልክተዋል። ይህ አድማጮች ዜናውን ለማብቃት ርዕሶቹን አንድ ሀፍታ ላስታውሳችሁ። የአፍሪካ ህብረት ጊኒ ቢሳውን ከህብረቱ አባልነት አገደ። ህብረቱ ውሳኔውን ያሳለፈው ፕሬዚዳንት ኡማሮ ሲስኮ ኢምባሎ በመፈንቅለ መንግሥት ከሥልጣን ከተወገዱ ከሁለት ቀናት በኋላ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቬንዙዌላ የአየር ክልል መዘጋቱን አስታወቁ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ተደራዳሪዎቻቸው ከሩሲያ ጋር የሚደረገውን ጦርነት ለማብቃትና ክብር ያለው ሰላም ያሉትን ለመሻት ዛሬ ወደ ዋሽንግተን መጓዛቸውን አስታወቁም። ሩሲያ የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎችን አገደች። ተመራማሪዎች በጎርጎሪስ 2009 ኢትዮጵያ አፋር ክልል ውስጥ የተገኘው የቡርተሌግር ለተባለው የቅድመ የሰው ልጅ ቅሪተ አካል እንቆቅልሽ መልስ ማግኘታቸውን አስታወቁ። ዜናው በዚሁ አበቃ። ጤና ይስጥልኝ።